በትግራይ ክልል በሴቶች ላይ ተበራክቷል የተባለ እገታ ግድያና ጾታዊ ጥቃት እንዲቆም የሚጠይቅ ሰልፍ በመቀለ ከተማ ተካሂዷል። በሺዎች የሚቆጠሩ ሴት ሰልፈኞቹ መንግስት ጸጥታን ያስከብር፣ ለተበዳዮችም ፍትህን ይስጥ ሲሉ ተሰምተዋል። ለሰልፈኞቹ ምላሽ የሰጡት የትግራይ ክልል ፍትህ ቢሮ ኃላፊ አቶ ሀዱሽ ተስፋ በክልሉ በተለይም በሴቶች ላይ አሰቃቂና በጭካኔ የተሞሉ ያልተለመዱ ጥቃቶች መበራከታቸው አሳዛኝ መሆኑን ገልጸው መንግስት ችግሩን ለመፍታት እንደሚሰራም ተናግረዋል። በተመሳሳይ በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ትላንት ሰኞ በጋራ በሰጡት መግለጫ በክልሉ ስርዓት አልበኝነት መንገሱን በመጥቀስ ጊዜያዊ አስ አስተዳደሩን በድክመት ወቅሰውታል። ሙልጌታ ጽሀ ዘገባ አለው። በትግራይ ክልል በሴቶች ላይ የሚፈጸመው ግድያ፣ እገታና ጾታዊ ጥቃት ያለበቂ ተጠያቂነት እየተስፋፋ መሆኑን የገለጹ የመቀለ ከተማ ነዋሪ ሴቶች ድርጊቱን በመኮንን ለጉዳተኞች ፍትህን የሚጠይቅ ሰልፍ በከተማዋ አደባባዮች በዛሬው እለት ተካሂደዋል። መንግስት በክልሉ ሴቶች ላይ በተደጋጋሚ እየተፈጸመ ያለውን ጥቃት እንዲያስቆም ለመጠየቅ ሰልፍ መውጣታቸውን የገለጸችው ከአስተባባሪዎቹ አንዷ ሰምሃል ኪዱ በሰልፉ ስለተነሱ ሀሳቦች ለአሜሪካ ድምጽ አስረዳ። ተገድታለች አነ ንፍትሄየ ተዋሊሰ አነ ንፍትሄየ መስዋዕት ከፊለ መጮይትን ማቅተልተን ሕዋትና ዶ እኔ ለፍትህ ነው የታገልኩት። ፍትህ ይንገስ፣ በእህቶቻችን ላይ እገታና ግድያ ይቁም፣ እህቶቼን አታግቱ፣ በነመሐሌት ዘውዱ ቤቴና ሰላም ላይ የደረሰው ይብቃ የሚል መፈክሮችን ነው ያሰማ ነው። ፍትህ ቢሮ ፍትህን ያስፍን፣ የጸጥታ ተቋማትም ጸጥታን ያስከብሩ፣ መንግስትም ስራውን ይስራ፣ ካልቻለ ይልቀቅ። ሌላዋ የሰልፉ ተሳታፊ ማርታ ገብረ እግዚአብሔር ታናሽ እህቷ ከአስር ወራት በፊት ግድያ እንደተፈጸመባት ገልጻለች። በእህቷ ግድያ የተጠረጠሩ ሶስት ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑ ገልጻ ፍትህ እየጠበቅንን ብላለች። ፍትሒ ክወሃበና ማለት በአጭር ጊዜ ፍትህ እንዲሰጠን እንፈልጋለን። ሌሎችን ከመሰል ወንጀል የሚገታ ተጠቃሽ ፍርድ መሆን ይኖርበታል። እኛ ለቤታችን አይን የሆነችውን አስተዳዳሪ እህታችንን ነው ያጣ ነው። በውስጣችን ያልታከመ ቁስል ይዘናል። መንግስት የተጠቁ ሴቶችን ጉዳት በአፋጣኝ አይቶ ተገቢውን ፍርድ ይስጠን። ወይዘሮ ጊቱ አርአያ የተባሉ ሌላዋ የሰልፉ ተሳታፊ ሴቶች በነፃነት ወጥተው መግባት እንዲችሉ መንግስት ጸጥታውን እንዲያስከብር ጠይቀዋል። መጥቃት ይበጽሐነ ደቀ ፍትሒ ውሃወና እዞም ላይ ተተሓዙና ክተሓዙልና ሴቶች ጥቃት እየደረሰባቸው ነው። ፍትህን ማግኘት አለባቸው። ጥቃት አድራሾቹ ሊያዙና የተያዙትም ለፍርድ ሊቀርቡ ይገባል። ፖሊስም ምርመራውን ማጠናከርና ጸጥታውን መጠበቅ አለበት። በአሁኑ ሰዓት ሴቶች ከቤታቸው መውጣት፣ ወደ ትምህርት ቤት መሄድ እያስፈራቸው ነው። ሰልፈኞቹ ላነሷቸው ጥያቄዎች ምላሽ የሰጡት የትግራይ ክልል ፍትህ ቢሮ ኃላፊ አቶ ሐዱሽ ተስፋ በክልሉ በየቀኑ ያልተለመዱ ወንጀሎች መታየታቸው አሳዛኝ ነው ብለዋል። መንግስት ችግሩን ለመፍታት እንደሚሰራም ተናግረዋል። አብ ልዕሊ ደቂ አንስትዮ ዝወርድ ዘሎ ኣዝዩ መስካሕክሒ ጭካነስ ተመልኦ ነውራም ተግባር ትግራይ በሴቶች ላይ አሰቃቂና በጭካኔ የተሞላ ጥቃት እየደረሰ ነው። የስርዓትና የህግ ቤት እንዲሁም የትግል ማዕከል በሆነው ትግራይ ሊታይና ሊታሰብ የማይገባው ነውር በየዕለቱ እየታየ ነው። ይህም ያሳዝናል ያስቆጫልም። ይህ መታረም አለበት ማለታችሁ ትክክል ነው። መቀየር ይኖርበታል። መንግስትም የሴቶች ጥቃት ጉዳይ በኢደር ይታይ ብሎ የሚያቆየው ነገር አይሆንም በጉዳዩ ላይ መስራት አለብን ብሎ ወስኖ ችግሩን ለመፍታት እየሰራ ነው። የእርምጃውም ውጤት በቅርቡ መታየት ይጀምራል። በትግራይ ክልል በአድዋ ከተማ ከሶስት ወራት በፊት በአጋቾች ተይዛ የቆየችው አዳጊ ማህሌት ተክላይ መገደሏን የክልሉ ማዕከላዊ ዞን ፖሊስ ባለፈው ሳምንት መግለጹ ይታወሳል። አጋቾቹ የ16 ዓመቷን ማህሌት ተክላይ ባገቱበት ዕለት ገድለው እንደቀበሯት ፖሊስ ከተጠርጣሪዎቹ ማረጋገጡ መዘገባችን ይታወሳል። በተመሳሳይ በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ትላንት በጋራ በሰጡት መግለጫ በክልሉ ስርዓት አልበኝነት መንገሱን በመጥቀስ ጊዜያዊ አስተዳድሩ በደካማነት ወቅሰዋል። በክልሉ በተለይ በሴቶች ላይ የበረታ የጸጥታ ችግር እንዳለ በጋራ መግለጫቸው ያነሱት ዓረና ትግራይ፣ ሳልሳይ ወያነ ውድብን አጽነትና ብሔራዊ ባይቶ አባይ ትግራይ ባይቶናም ችግሩን ማስቆም የሚችል አቅም ያለው መንግስት የለም ሲሉ የጥቃቱን መስፋፋትና ክብደት አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።